በሶማሌ ክልል በፕሬዚደንቱና በጥቂት አጋሮቻቸው ተፈጽመዋል የተባሉ የመብት ጥሰቶችና ከሀገር ውጪ የክልሉ ተወላጆች በሚኖሩባቸው ሀገሮች ጭምር ማስፈራሪያና ዛቻ ይደርስብናል፣ የዜጎችን መብት የማስጠበቅ ኃላፊነት ያለበት ፌዴራሉ መንግሥት ጣልቃ ገብቶ እስካሁን ህዝቡ ለሚያነሳቸው ለእነዚህ የመብት ጥያቄዎች መልስ መስጠት አልቻለም የሚሉ የሶማሌ ክልል ተወላጆች ቅሬታቸውን ለቪኦኤ ገልጸዋል። አሉላ ከበደ ተከታትሎታል። ዶል ሚድድ ይሰኛል የሶማሊኛው ሐረግ፣ የፍትህ ጥያቄ ወደ አማርኛ ሲመለስ። ዑመር ዶል የድርጅቱ ሊቀመንበር ናቸው። ባለፈው ህዳር ወር መጨረሻ የተቋቋመው ድርጅታቸው የክልሉ ፕሬዝዳንት ያለ አንዳች ጠያቂ በሕዝቡ ላይ እያደረሱ ነው ያሉት በደል እንዲያበቃ ዘላቂ መፍትሄ ፍለጋ የታለመ መሆኑን ይናገራሉ። እኛ የተሰባሰብ ነው በሶማሊ ክልል ፕሬዚደንት አብዲ መሐመድ ኦማር የሚደረገውን ይህን ሁሉ ግፍ ዝም ብለን ለመመልከት አልቻልንም። በዛ ምክንያት ተሰብስበን ምን እናድር እንዴት ብለን ህዝቡን ደግፍ ብለን ነው ይህን ድርጅት ያቋቋም ነው። በክልሉ አምባገነንነት ሰፍኗል፣ ስጋት ነግሷል። ወጣቶች ከዚያ ለመቆየት የሚያስችል ተስፋ በማጣት በአደጋ ለተመላ ስደት ይዳረጋሉ። መልስ ያልተገኘላቸው ብዙ ጥያቄዎች አሉ ነው የሚሉት። ሰው ሁሉ በፍርሃት ነው የሚኖረው። እስር ቤቶች ሁሉ ሞልቷል። ለምክንያት ምክንያት ሰው ይታሰራል። ከተናገርክ ወይም ትንሽ አንድ ጥያቄ ከጠየቅ ያው እስር ቤት ይገባል። ለምን ጠይቀኛል። ማንም ሰው ልናገር አይችልም፣ ማንም ብትሆን። ሰው ሁሉ በጣም ችግሯል። ምግብ የለም፣ ውሃ የለም። ያ ሁሉ የተማረው ወንድና ሴት አገሩን እየለቀ ነው ያው ሁሉ አሁን የሚታየው በሱዳን ወጥቶ እስከ ሊቢያ ውስጥ ይሄ ሁሉ ችግር የምንሰማው ከሀገራችን የሚወጡ ልጆች ናቸው። ምክንያቱም ምንም አይነት ሆፕ የላቸውም፣ እዛን ለመኖር ተስፋቷል፣ ስራ አያገኙም። በዛ ላይ ደግሞ ነጻ አይደሉም። ኮረፕሽኑ ምዝንናው በጣም የሚገርም ነው። በጣም በስልጣን ለመቆየት ብቻ ብሎ በውሸት ሰውን ማስተናገድ ጀመር። ከዛ በኋላ ደግሞ በፍርሃት በእሱ አስተዳደር ብዙ ጥያቄዎች አሉ። በሚኒሶታ ክፍለ ግዛት በንግድ ሥራ የሚተዳደሩት ከድር ጅግሬ አደም ሌላው የድርጅቱ አባል ናቸው። በተለያዩ ጊዜያት የፌዴራሉ መንግስት ለዚህ ችግር መፍትሄ ያበጅለት ዘንድ የተደረጉ ሙከራዎች እስካሁን ባለመሳካታቸው እና የክልሉ አስተዳደር በሕዝቡ ላይ የሚያደርሰው በደል ስላሳሰበኝ በአቶ ዑመር የሚመራውን ዱል ሚዲድን ተቀላቀልኩ ይላሉ። ኢትዮጵያ ትውልድ አሜሪካ ነኝ ብዙ ቤተሰቦች ዶልሚ ዲ በአማርኛ ደግሞ የፍትህ ጥያቄ። ክልላችን ያለው ችግሮች የተለያዩ ዎች ከክልሉ እና ከፌደራል መንግስት ጋር ያለው ችግር ለመነጋገር ህዝባችንም ብዙ ጊዜ ሞክሮ ነበረ እና ብዙ ተገቢ ላሹ አልተገኘም ነው። ስለዚህ የህዝባችን ድምፅ ለመሆን ይሄ ዱልሜዲድ የሚባለው አቁመናል። እዚህ አሜሪካ ብቻ ሳይሆን በአውሮፓ፣ በሳዑዲ አረቢያ፣ በሳውት አፍሪካ በብዙ ቦታዎች ተቋቁማል። ዋና ዓላማችን እዛው ሶማሌ ክልል ያለው ችግሮች ይፋ ለማድረግ እና መፍትሄ እንዲገኝ ነው የምንፈልገው። መፍትሄ እንዴት እንደሚገኝ በእኛ ሀሳብ የኢትዮጵያ ህገ መንግስት ተከትሎ የህዝባችን ጥያቄ እንዲፈታ ለመሞከር ብዙ ትኩረት እናድርጋለን። አቶ ከድር እንደ ሊቀመንበር ሁሉ እርሳቸውም የክልሉ ህዝብ ለከፋ ሰብአዊ መብት ተጋልጧል ባይ ናቸው። ህገ መንግስታዊ ጥበቃ የሚደረግላቸው መሰረታዊ መብቶች ናቸው የሚጣሱት ሲሉም ከአቶ እመር ይስማማሉ። የህዝብ ጥያቄ መጀመሪያ ህገ መንግስቱ የሚሰጠው መብቶች፣ የሰው ክብር እና ሰብአዊ መብት የሚከበር አሁን በክልላችን ያለው ችግር አንዳንዱ ብዙ ሰዎች አስረዋል፣ ክስ ሳይመሰረት ለአንድ ምሳሌ መውሰድ የምንችለው ጂጂጋ ያለው ጄል ኦጋዴን የሚባለው የኦጋዴን ማረሚያ ቤት በጣም በርካታ ህዝብ ነው የታሰረው። እዛ ያሉት እስረኞች ደግሞ አብዛኛው በተጨባጭ ያልሆነ ነገሮች ክስ ተመሰርተው ብዙ አመታት ተፈርደዋል። የፌደራል መንግስትም ይሄ ነገር ያውቃል መሰለኝ፣ ግን እስካሁን እንዴት ችግሩ እንዳልፈታ ትንሻ ውድሃ አንሰር የተለያዩ ሀገሮች የሚኖሩት የክልሉ ተወላጅ የሆኑ ኢትዮጵያውያን ተሰባስበው ይህን ድርጅት ካቋቋሙ በኋላ ሁኔታዎች መለወጥ መጀመራቸውን የሚናገሩት ሊቀመንበሩ በውጭ ሀገር የሚኖረውን የብሔረሰቡ አባል ተቃውሞውን ቢገልጽ በቤተሰቡ ላይ አንዳች ጉዳት ሊደርስ እንደሚችል በመዛት ሲያስፈራሩት መቆየታቸውን የክልሉ ፕሬዚዳንትና አስተዳደራቸው ሲያስፈራሩት መቆየታቸውን ይናገራሉ። በቅርቡም ተመሳሳይ ዛቻ ደርሶብን ነበር ነው የሚሉት። ፍርሃት እዛ ብቻ ሳይሆን ክልል ውስጥ ብቻ ሳይሆን አሁን እዚህ ያለን እኛ አሜሪካ ውስጥ ያለን ባለፈው ወር ካቋቁም ነው በኋላ ካላቆማችሁ ወይም ካልወጣችሁ ከዛ ድርጅት ጅግጅጋ ወይም እዛ ሪጅን ውስጥ ያላችሁ ዘመዶቻችሁን ሁሉን እስር ቤት አስገባለሁ ብሎ ይደውልናል፣ ወይም ይልካል ሰው እና ቤተሰባችን እዛ ያሉትን ለእኛ ይደውልናል። በፍርሃት ከዚህ ድርጅት ውጡ፣ አትግቡ ለምን እኛ ወይም ይሄ ችግር ይደርስብናል። ሰው በዛ አይነት ፍርሃት ይኖራል። የፕሬዚዳንቱ ረዳቶች ወዲህ ወደ ዩናይት ስቴትስ መጥተው ፈጸሙ ያሉትንም ይዘረዝራሉ። የፕሬዚዳንቱ አብድ መሐመድ ኦማር ደጋፊዎች ወይም ከሶስት ስር የሚሰሩት አንድ አምስት ስድስት ሰው ሆኖ እና አንድ ሴት አለበት እዚህ ወደ አሜሪካ መቶ ነበር ከአንድ ሶስት ሳምንት በፊት እና የሚገርመው ሁሌ እኛ ራሳችን የምንጠይቀው ለምሳሌ ለክልል የሚሰራ ሰው አሜሪካን አገር ሲጎበኝ ይሄ የሚጎበኘው ሰው ከኢትዮጵያ ከመጣ እና ለፌደራል ገቨርመንት የሚሰራ ሰው ከሆነ በኦፊሻል ቪዝት ነው እዚህ የሚመጣው። ግን እነዚህ በተለይ በክልል ፋይፍ ለሚሰሩት ዝም ብሎ ይመጣሉ። ዋናው ዓላማቸው ደግሞ ይመጡበት ማን ይደግፋል ፕሬዚደንቱ እና ማን ነው የማይደግፈው ብሎ ህዝቡን ለማከፋፈል ዋናው ዓላማቸው ይመጡበት። ለዛ ምክንያት ነው። እናው እኛ ካቋቋምነው ቦታ ይሄን ድርጅት ያው እንደመጡ እነሱም ሰብሰባ ለማድረግ ሞከሩት፣ ማንም አልሄደለት። እንደገና ሞከሩት፣ ትንሽ ሰው መጡ። አሁን በመጨረሻ ጊዜ አደረጉት፣ አሁን ያለፈው ሳምንት። ያኔ የኢትዮጵያን አምባሳደር እጋበዙት እንዲመጣ እንግዲህ ሰው ኢትዮጵያን ሶማሌዎች እንደማይመጡ ስለሚያውቁት ምን አደረጉት በዚህ ጊዜ ማስታወቂያ ቡንት ላይን የሚባለው ሪጅናል ገቨርንመንት ሶማሊያ ውስጥ ለእነዚሁ ህዝቦችን እንዲመጡ ለሰብሰባ የሶማሊያ ሶማሌ ናቸው። እነሱ ነበሩ በብዛት የመጡ ሰብሰባ ላይ። እና እኛ አልሄድንም፣ ግን በብዛት የነበሩ ከሶማሊያ የሶማሊያ ተወላጆች የሆኑ ነበሩ ይዛ የሄዱት። ለበርካታ ዓመታት በዚህ በዩናይት ስቴትስ የኖሩት አቶ ክድር በበኩላቸው የዚህ ችግር አካል ነው ያሉትንና በግል የገጠማቸውን ይናገራሉ። በዩናይት ስቴትስ ከሚያካሄዱት የንግድ ሥራ በተጨማሪ ከዚህ ቀደም ወደ አገራቸው በመመለስ መዋለ ንዋይ በማፍሰስ ጀምረውት የነበረውን የንግድ ሥራ በክልሉ ሰፍኗል ባሉት የመብት ጥሰትና ሙስና ሳቢያ ለማቋረጥ መገደዳቸውን ነው የገለጡት። ባለፈው አስራ አምስት አመታት ከዩናይትድ ስቴትስ ወደ ኢትዮጵያ ጅጅጋ ትልቅ ሆቴል ነው የገነባውት ኖጎብ ሆቴል የሚባል እና ለኢንቨስትመንት ትንሽ የሚያስቸግር በክልሉ ያለው አመራሮች አብዛኛው ክልሉ ህገ መንግስት እና የኢትዮጵያ ህገ መንግስት ብዙ ጊዜ ሲጣስ ቫሌሽን ሲደረግ ስላዩት የህግ በላይነት የሌለው ቦታ እና ለእኔ ቢዝነስና ለደህንነት ትንሽ ስጋት ስለነበረ አሁን ሸጥኩት ሆቴሉ። ለዛ ምክንያቱ ነው የሸጥኩት። የለውጥ ጥያቄው በሶማሊያ ክልልም ጎልቶ እየተሰማ መሆኑን አክለው የተናገሩት አቶ ከድር የፌዴራል መንግስቱ በተጨባጭ የሚወስደውን እርምጃም በቅርበት የሚከታተል የሚከተሉ መሆናቸውን ነው የሚናገሩት። ግን አሁን ብዙ ተስፋ ያለው እንደምታውቀው በመላ ኢትዮጵያ የኢህአዴግ አመራሮች እንዳሉት ጥልቅ ተሃድሶ የተደረገ የተለያየ ቦታ መፍትሄ፣ እና የህዝብ ጥያቄ እንፈታለን ብሎ ነው ቅርብ ጊዜ ያስተላለፉት ወሳኔዎች ግን እኛ ምንለው ተግባራዊ እንዲሆን የሶማሌ ህዝብ ጨምሮ የጠቅላላ ያለው የኢትዮጵያ ህዝቦች ችግር ሊፈታ መንግስት ጋር ተልፈን ችግሩ እንዲቀረፍ ትኩረት እናድርጋለን ስንለው አንድ እዚያውም አብዛኛው ጊዜ ሰው ሲነገር ፖለቲካል ተርም ትራስት በት ቬሪፋይ ነው። በተግባር ለማየት እንፈልጋለን። በተለይ በእኛ ክልል ያለው ችግሮች በቶሎ በቀልጣፋ መንገድ እንቀረፍ። ከሙስና እስከ ሕገ ወጥ እስርና ግድያ ቁጥሩ የበዛ ውንጀላ የቀረበባቸውን የክልሉን ፕሬዚዳንት አቶ አብዲ ሙሐመድ ዑመርን ምላሽ እየተጠባበቅን ነው። በተጓዳኙ የክልሉን መንግስታዊ የሰብአዊ መብት ኮሚሽን ተጠሪ አቶ ጀማል ዋርፋንም ለማግኘት ያደረግነው ጥረት እስካሁን ለጊዜው አልተሳካም። አድማጮች እንደ ቀናን እናቀርባለን።